ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪዮ 24 ላይ የሚተላለፍላችሁ ስርጭት ጀመረ። እሁድ ጥር 27 2010 ዓ.ም በኢትዮጵያ ለሰልፍና ለተቃውሞ አደባባይ የሚወጡ ሰዎች እንዲሁም በሰልፉ ሳይሳተፉም በተባራሪ የሚገደሉ ሰዎች ገዳዮች የሚጠየቁበት ሕግ አለ። የተጠያቂነት አለመኖር አገሪቷ እየገባችበት ላለው ቀውስ ራሱ ከፍ ያለ አስተዋጽኦ እያበረከተ ነው ሰው ሲያጠፋ የሚቀጠው መንግስት በመንግስት ኢንስቲቱሽን ነው የሚጠየቀው ያ መንግስት ስራ እንዲሰራ የሚያስችለውን ያህል ስልጣን ሊኖረው ይገባል ኢንክሉዲንግ ራሱን የመጣል መንግስት ራሱን ጠብቆ እንደ መንግስት መቆም እስካቻለ ድረስ ህገ መንግስት የሰጠውን ስራ መስፋ ይችል እኔም ቅድም አቶ ሙሉጌታ ካነሱት ነጥብ ጋር ትንሽ ያልተስማማውበት ይሄ ነው መንግስት ራሱን በጠበቅ አለበት የሚለው ነገር ትክክለኛ ነው መንግስት ሲኖር ነው ሀይል ሲኖረው ነው ሰላምን ማስከበር የሚችለው ነገር ግን መንግስት ራሱን የመጠበቅን መብት ሊጠቀም የሚችለው ራሱ ህገ መንግስቱን የሚያቀ አቶ ቁምላቸው ዳኘ፣ አቶ ሙሉጌታ አረጋዊ፣ ዶክተር አወል አሎ፣ ሦስቱም የሕግ ባለሙያዎች ናቸው የሰማችኋቸው። ይዘናቸዋል ስለ ጣናና ችግሮቹ፣ ስለ ዋሽንግተን ዲሲ ገንዘብ ማሰባሰቢያ ዝግጅትም እናነሳለን። የእኛ ትልቁ ጥቅማችን የህሊና ዕዳችን መክፈል ነው። ዶክተር ሰሎሞን ክብረት የጣና መልሶ ማቋቋም ዓለም አቀፍ ማኅበር ሊቀመንበር ነው በዚህ ምሽት ዝግጅት ይናገራል። ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፈሳየ ነኝ። የእስራኤል ባለሥልጣኖች በብዙ ሺ ለሚቆጠሩ አፍሪካውያን ፍልሰተኞች ከሀገር የማስወጣት ማስጠንቀቂያዎች ማሰራጨት ጀምረዋል። ዛሬ የተሰራጩት ደብዳቤዎች ለፍልሰተኞቹ የ60 ቀናት የጊዜ ገደብ ይሰጣሉ። አማራጩ እያንዳንዱ ፈላሽ 3500 ዶላርና የአይሮፕላን ትኬት ተሰጥቶት፣ ስሙ ወዳልተገለጸ የአፍሪቃ ሀገር እንዲሄድ ይህን ትዕዛዝ ያልተቀበለ ግን ላልተወሰነ ጊዜ እንደሚታሰር ደብዳቤው ያስጠነቅቃል። ከሞላ ጎደል ሁሉም ኤርትራውያንና ሱዳናውያን የሆኑት ፍልሰተኞች ከቅርብ ዓመታት ወዲህ ለደህንነታቸውና ለተሻለ ኑሮ ሲሉ ወደ እስራኤል ተሰደው ብዙዎቹ ወደ ሩዋንዳ ልንላክ እንችላለን የሚል ስጋት አላቸው። ፍልሰተኞቹን የማባረሩ ውሳኔ እስራኤል ውስጥ ከፍተኛ ቁጣ አስከትሏል። አይሮፕላን አብራሪዎች፣ ሐኪሞች፣ ደራሲያን፣ ራባዮች፣ በአይሁዳውያን ላይ ከተፈጸመው ፍጅት የተረፉት ሰዎች ቡድኖች ድርጊቱ እንዲቆም ሲጠይቁ ቆይተዋል። አፍሪካውያኑን ፍልሰተኞች ማባረር የእስራኤልን የአይሁዳውያን ፍልሰተኞች መጠጊያ ገጽታን ያጠልማል በማለት ነው ድርጊቱን የተቃወሙት። የሩሲያ መከላከያ ሚኒስቴር በገለጸው መሰረት ሶሪያ ውስጥ በአማጽያን ቁጥጥር ስር ባለችው ሳራኬፕ ከተማ አጠገብ ከተዋጊ አይሮፕላኖች መካከል አንዱ ላይ ትላንት በተከፈተው ተኩስ ተመቶ ወድቋል። የአይሮፕላኑ አብራሪ በፓራሹት የወረደ ቢሆንም በአማጽያኑ ተገድሏል። ኤስዩ 25 የተባለው ጀት ተዋጊ አይሮፕላን የየብስ ወታደራዊ ኃይልን ለመርዳት የታቀደ መንታ ሞተር ያለው ዝቅ ብሎ የሚበር አይሮፕላን መሆኑን ብሪታንያ ሆኖ የሰሪያን ጉዳይ የሚከታተለው የሰብአዊ መብት ቡድን አረጋግጧል። እማኞች እንደሚሉት በፓራሹት የወረደው የጀቱ አብራሪ ሊማርኩት በሞከሩ አማጽያን ላይ ቶክስ በመክፈቱ ተገደለ። ታሕሪር አልሻም የተባለው ከአልቃይዳ ጋር የተሳሰረ ጅሃዳዊ ቡድን ጀቱን በጸረ አይሮፕላን ሚሳይል ተኩሶ እንደ ጣለው በመግለጽ ኃላፊነቱን ወስዷል ይላል ሮይተርስ የዜና አገልግሎት። አንዳንድ ዘገባዎች እንደሚሉት ሶሪያ ውስጥ የሩሲያ አውሮፕላን በአማጽያን ተተኩሶ ሲጣልበት ለመጀመሪያ ጊዜ ነው። የቱርክ ወታደራዊ ኃይል ሰሜን ኮሪያ ውስጥ በሶሪያውያን አማጽያን ላይ በከፈተው ጥቃት ትላንት ሰባት ወታደሮች እንደተገደሉበት ገልጿል። አምስት ወታደሮች አፍሪን በተባለው ክልል የተገደሉት በታንካቸው ላይ በተከፈተ ጥቃት ሲሆን ሁለት ደግሞ ቀደም ሲል በሌሎች ጥቃቶች ተገደሉ። በምላሹ የቱርክ ተዋጊ ጀቶች በታንኳ ላይ ጥቃት በተከፈተበት አካባቢ በኩርድ ኢላማዎች ላይ ድብደባ እንዳካሄዱ ቱርክ አስታውቃለች። ቱርክ ሶሪያ ውስጥ በሚንቀሳቀሱት የኩርድ ኃይሎች ላይ ጥቃት የጀመረችው ባለፈው ወር ሲሆን ቱርክ ውስጥ ከሚንቀሳቀሱት ተገንጣይ ከምትላቸው ኩርዶች ጋር የተሳሰሩ አሸባሪዎች አድርጋ ታያቸዋለች። የቱርክ ፕሬዝዳንታዊ ቃል አቀባይ ኢብራሂም ካሊን ቱርክ ከሶሪያ ጋር በሚዋሰነው ድንበሯ የኩርዶች አማጽያን ህልውናን አትፈቅድም ብለዋል። የዩናይትድ ስቴትስ የፌደራል ምርመራ ቢሮ ሩሲያ ባለፈው አመት በተካሄደው የዩናይትድ ስቴትስ ምርጫ ውስጥ እጇን አስገብታለች በሚል ክስ ላይ በሚያካሄደው ምርመራ ስልጣኑን አላግባብ ተጠቅሟል የሚል አከራካሪ ጽሁፍ መውጣቱ እኔን ነጻ ያወጣኛል ሲሉ ፕሬዚደንት ዶናልድ ትራምፕ ተናግረዋል። ይሁንና ጽሁፉን ያወጡት ሰው ራሳቸው የፕሬዝዳንቱን አባባል ተገዳድረዋል። ትራምፕ ከሩሲያ ጋር የተደረገ መመሳጠር የለም፣ በጉዳዩ ላይ የሚደረገው ምርመራ አሜሪካን የሚያሳፍር ነው ሲሉ ትላንት አማረው ነበር። ይሁንና ጽሁፉን ካወጡት ሪፑብሊካውያን የምክር ቤት አባላት አንዱ የሆኑት የደቡብ ካሮላይና ተወካይ ትሬ ጎዲ የህግ መምሪያው ምክር ቤት የስለላ ኮሚቴ ያወጣው ጽሁፍ ልዩ ካውንስል ሮበርት ሚለር ስለ ሶሪያ ጣልቃ ገብነት የሚያካሄዱትን ምርመራ የማሰናከል አላማ የለውም ሲሉ ዛሬ ሲቢኤስ በተባለው የቴሌቪዥን ጣቢያ ተናግረዋል። የዓለም አቀፍ የኦሊምፒክ ኮሚቴ ፕሬዝደንት ቶማስ ባክ የስፖርት ችሎት በ28 ሩሲያውያን አትሌቶች ላይ ተጥሎ የነበረውን እገዳ በማንሳቱ አጥብቀው ነቅፈዋል። እጅግ የሚያሳዝንና የሚያስገርም ነው ብለዋል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥር 27 2010 ዓ ም ምሽት ፕሮግራም ነው። ግርማ እንቻለው ይህ ስም ትንሽ ለየት አለብኝ። አዎ ለእኔም በቅርብ ጊዜ ነው ሁኔታውን ልገነዘብ የቻልኩት። ከብዙ የአመታት ትግል በኋላ እንግዲህ ኮከባችን ከስማችን አኳያ የሚሄድ ይመስለኛል እና እና የንጉሴ አክሊሉና የድሮ ባልደረባው ውይይት አለን። አያምልጦ። ወደ መጀመሪያው ዝግጅታችን እንዝለቅ። በኢትዮጵያ ለሰልፍና ለተቃውሞ አደባባይ የሚወጡ ሰዎች ሲገደሉ እንዲሁም በሰልፍ ላይ ተሳታፊ ሳይሆኑ በተባራሪ የሚገደሉ ሰዎችን የሚገድሉ ሊጠየቁ የሚችሉበት ሕግ አለ እንዴ? ጽዮን ግርማ ከሦስት የሕግ ባለሙያዎች ጋር ተወያይታለች። እንግዲህ ጽዮን እንግዶችን አስተዋውቂና ዝለቂያ ሰለሞን እንዳልከው እንግዶች ሶስት የህግ ባለሙያ ናቸው በተጨማሪም ደግሞ የኢትዮጵያን የፖለቲካ ጉዳይ በቅርበት የሚከታተሉና በተለያየ መንገድ ሀሳባቸውንም የሚሰጡ ናቸው የመጀመሪያው አቶ ቁምላቸው ዳኜ በአዲስ አበባ ይገኛሉ በኢትዮጵያ የህግ አማካሪና ጠበቃ ናቸው የሰብአዊ መብት ጉባኤም ሊቀመንበር ናቸው ሁለተኛው እንግዳችን አቶ ሙልጌታ አረጋዊ የህግ ባለሙያና በአዲስ አበባ ዩኒቨርሲቲ በህግ ትምህርት ክፍል መምህር ናቸው ዶክተር አወል አሎ ደግሞ በብሪታንያ የኬል ዩኒቨርሲቲ የህግ መምህር ናቸው። ሶስቱንም በስልክ አወያይተናቸዋል። ጊዜያቸውን ለቃለ ምልልሱ ሰጥተው ፈቃደኛ ስለሆኑ አመሰግናለሁ። ወደ ውይይቱ ስናልፍ በኢትዮጵያ በተለያዩ ቦታዎች ሰልፍና ተቃውሞዎች ይደረጋሉ። በዚህ በሰልፍና በተቃውሞዎቹ ላይ ደግሞ የሰው ህይወት እየጠፋ ነው። ሰዎች እየተገደሉ ነው። የዚህ የቅርብ ጊዜ የሁለት ዓመቱን እንኳን ብናየው በየእለቱ የሚወጡትን ዘገባዎችና ሪፖርቶች እንደዚሁም ዓለም አቀፍ የሰባዊ መብት ተቋማት የሚያወጧቸው ሪፖርቶች፣ ያውም ሪፖርቶቹ በጣም በተወሰነ ወራት የተገደቡ ናቸው። በየጊዜውም አይወጡም። በዛን ጊዜ እንኳን ብናየው ቁጥሩ እየበዛ ሰው እየሞተ ነው። ሞት እየተለመደ መጣ በሚያስብል ሁኔታ የሰዎች ህይወት እየጠፋ ነው እና እንደዚህ በሰልፍና አደባባይ ላይ ለሚገደሉ ሰዎች ማን ነው ተጠያቂው? መቼ ነው የሚጠየቀውስ? ተጠያቂ ከሆነ በምን ሁኔታስ ነው የሚጠየቀው? ከዚህ በኋላስ ግድያው እንዲቆም መረጋጋት እንዲፈጠር የሚከለክል ህግ አለ ወይ? ተፈጻሚ መሆን የሚችል ህግ? ለዚህ እናንተን ለመጋበዝ ምክንያት ወደሆነ ሀሳብ ከመግባታችን በፊት በመጀመሪያ የኢትዮጵያ ህግና አዋጆች ምን ይላሉ ግድያን በተመለከተ? አለም አቀፉስ ህግና ኢትዮጵያ የተቀበለቻቸው ህግ ምን ይላል ተጠያቂነትን በተመለከተ የሚለውን ሀሳብ አጠር አጠር አድርገን እና ከዛ ወደ ዋናው ጉዳይ እንገባለን። የኢትዮጵያውን በተመለከተ አቶ ቁምላቸው ዳኜ ምን ይላል ህጉና አዋጁ፣ አጠር አድርገው እስቲ የኢትዮጵያ ህግ በተለይ እንደዚህ ህዝባዊ ተቃውሞዎች የሚካሄዱበት ጊዜ፣ ሰላማዊ ሰልፎች የሚካሄዱበት ጊዜ መደረግ ስለሚገባቸው የጥንቃቄ እርምጃ በዝርዝር የተቀመጠ መመሪያ ተጽፎ አሁን ብዙ መላየን በአጠቃላይ ሊታይ የሚገባው ነገር በመሰረቱ በእነኝህ ጊዜ በሚከሰቱ የሀይል አጠቃቀም መጃዎች ምክንያት ሰው ጠፍቷል። የተለያየ ጊዜ ይህ የሚደረግበት ጊዜ አጥፊዎቹ መጠየቅ ያለባቸው በምን አግባብ ነው ከተባለ ወንጀለኛ መቅጫ ህጉ የተቀመጡ ነጋጆች አሉ የሰውነት ለማጥፋት የጸጥታ አካላትም ቢሆኑ ጉዳትን ለመከላከል አስፈላጊ ከሆነ ከሆነ መጠን የተገባ ሁኔታ ያን ተላልፎ ሰዎች በጠፉ ልክ እንደማናቸውም ወንጀል ድርጊት እንደፈጸመ የሚጠየቁበት የህግ ስርዓት አለ። ያን ለማስፈጸም ኃላፊነት ያው የአንቃዜ ህግ ኃላፊነት ነው። ከዛ ተጨማሪም እንደዚ ሰላማዊ ሰልፍ ላይ ወይም ተቃውሞ አመጽ ላይ የተሳተፉ ሰዎች ቢኖረው እነሱም እንደዚሁ ተላልፎ ቢገኙ እና የሰኑረትም ሆነ ለጉዳት ሲያደርሱ እንደማናቸውም ወንጀል ብዙ የፖሊስ ምርመራ ተካሂዶ ለአቃቢት ክስ ተመስርቶባቸው ጉዳያቸው ይታያል። ሀገር ተማለት ገኛል ህግ አማካኝነት ማለት ነው። ግን የነዚህ ሁሉ መሰረት የሆነ ደግሞ በህገ መንግስቱም ኢትዮጵያ የተቀበለቻቸው ዓለም አቀፍ ህጎችም ላይ የተደነገገው ሰው ልጆች በህይወት የመኖር መብት፣ የሰው ልጆች የመሰብሰብ ሰላማዊ ሰልፍ በማድረግ ሀሳብ በመጣለት የመግለጽ መብቶች እነኝን ለማስጠበቅ መንግስት እየገባቸው በዓለም አቀፍ ደጋ የገባቸው ግዴታዎች ናቸው። እነ ግዴታዎች እንግዲህ እነህ መብቶች የማክበር ግዴታ ለማንድርገን እነ መብቶች ደግሞ ነው እንደዚሁ የመጠበቅ ወይም ፕሮቴክት የማድረግ ይህ ማለት ደግሞ ዚ ሰዎች ሲጠቅሳቸው መከላከልና ጥሳቸው ሲገኙ እርምጃ የመውሰድ ጥያቄ እንደሆነ የማድረግ ግዴታዎች አሉ። የህገ መንግስታዊ ግዴታ ላይ ለአለም አቀፍ ህጎች የተደነገገ ለሆነ ይህን መነሻ አድርጎ ነገር ግን በሀገሩ ውስጥ ህግ ቅድም ባልኩት ማዕቀፍ የሚታይ ነገር ነው። አቶ ሙልጌታ እስቲ አቶ ቆምላቸው ያላነሱት ወይም የዘነጉት ካለ በኢትዮጵያ ህግና አዋጅ ተጠያቂነትን የሚዳስስ አጠቁምላችሁ ያላነሳው ነገር የለም። ጥርቶ ነው ያስቀመጠው። ትንሽ ለመጨመር ያህል ወደ ፍልስፍናው ትንሽ ቢኖርብኝ አሁን አጠቁምላቸው ያለው ህግ ስልትና አለው እንድ ነው ያስፈልገው የሚለው ላይ ትንሽ እና ህገ መንግስት ሲወጣ ኢትዮጵያ ውስጥ ያለው ህገ መንግስት ዋና ዓላማ የመንግስትን ስልጣን ለመቆጣጠር ነው። እንደዚህ ሲያደረግ ምንድን ነው ያደርገው? ህገ መንግስቱ የሰዎችን መብት በግልጽ ያወቀበት ሁኔታ አለ። በግልጽ ያልተዘረዘሩ መብቶች ደግሞ የሰው መብቶች ሆኖ እንዲቀጥሉም ህገ መንግስት ይናገራል። ስለዚህ በአንድ በኩል የዜጋው መብት አለ፣ በሌላ በኩል እነዚህ መብቶች እንዳይደፈሩ እንዲጠበቁ መንግስት ህግና ስርዓት የማስከበር ግዴታ ደግሞ አለበት። ሰው ነጻነት ሲኖረው ወይም መብት ሲኖረው ግዴታ ያለውን ያህል መንግስትም ሰው ሰላማዊ ህይወት ሲኖር ግና ሥርዓት የማስጠበቅ ግዴታ ሲኖርበት መብትም አለው። ማለት ራሱንም የመከላከል መብት አለው። አንዱ ጊዜ ሰዎች ነጻነታቸውን ለመኖር ሲሞክሩ በህግ የተቀመጠ ገደብ የማለፍ አዝማሚያዎች ይታያሉ ወይም ፍንጮች አሉ። ሰዎች በህግ ከታወቀላቸው በላይ ሄደው አንዳንዴ ህግ ሲጥሱ ይገኛሉ። ያኔ ህግ ሲጣስ መንግስት ህጉን የማስከበር ግዴታ አለበት። በሌላ በኩል ደግሞ መንግስት ለማስከበር የሚያስችለው ስልጣን ያለውን ያህል ያ ስልጣን አንዳንዴ ገፍቶ ሲሄድ የግለሰቦች መብቶች ይጣፋሉ ማለት ነው። ስለዚህ ህጋቢ በሀሳብ ደረጃ ሚዛናዊ የሆነ ግንኙነት ነው በነጻነቶችና ነጻነቶች ላይ ባሉ ገደቦች መካከል ማለት በግለሰቦች ነጻነትና በመንግስት ስልጣን መካከል ሚዛናዊ የሆነ ግንኙነት እንዲኖር ነው የሚፈለገው እሺ አቶ ሙሉጌታ በጣም አመሰግናለሁ ዶክተር አውል ምናልባት እንግዲህ በኢትዮጵያ አዋጆችና ህጎች ላይ የሚጨምሩት ነገር ከሌለ በአለም አቀፍ ያ ውስጥ እንደዚህ ያሉ የመብት ጥሰቶች ሲፈጸሙ ሰዎች ሲገደሉ ኢትዮጵያ ውስጥ ያሉት ሰዎች ወይም ይሄን ድርጊት የፈጸሙት ሰዎች ሊጠየቁበት የሚችል አለም አቀፍ ህግና አዋጆች አሉ ወይ ወይም ኢትዮጵያ የተቀበለቻቸው ህጎች አሉ ወይ በመሰረቱ ይሄ በተያያዘ ወንጀሎቹ በአለም አቀፍ ደረጃ እውቅና ተሰጥቷቸው የተወሰነ ደረጃ የደረሱበት ሁኔታ ከሌለ በስተቀር አለም አቀፍ ህግ ጣልቃ ገብቶ እነዚህ ሰዎች በዚህ አይነት መልኩ መቀጣት አለባቸው የሚል ፕሪስክሪፕቲቭ የሆነ ነገር የለም። የአለም አቀፍ ህግ በተለይም ሰብአዊ መብት ማንኛውም ግለሰብ በህይወት የመኖር መብት እንዳለው፣ በህይወት የመኖር መብት ደግሞ የራሱ የሆኑ የተለያዩ የሚተወገቡበት ሁኔታ አለ። ግን አለም አቀፍ ህግ በመሰረቱ የአንድን ግለሰብ በህይወት የመኖር መብት ይጠብቃል ያስከብራል የግለሰቦች መብት አግባብነት ባሌለው መልኩ የሚጠፋ ከሆነ አገሮች እነዛ ግለሰቦች ላይ ህይወት ማጥፋት እርምጃ የወሰዱ ግለሰቦች ላይ አግባብነት ያለው የዳኝነት እርምጃ እንዲወስዱ ያስቀምጣል ከዛ ባለፈ መልኩ ግን አንድ ግለሰብ ስለተገደለ አለም አቀፍ ህግ በራሱ ጊዜ ግለሰቦችን የሚከጣበት ሁኔታ የለም ማለት ለዛ ጉዳይ የተፈጠረ የወንጀል ለምሳሌ ፍርድ ቤት የለም ማለት ነው። የተፈጸሙት ወንጀሎች የተወሰነ ክብደት ያላቸው ካልሆኑ በስተቀር ይህም የዋር ክራይም ክራይምስ አጌንስት ማለት ምናምን የምንለው ማለት ነው። ስለዚህ ይሄ ኢሴንሺያሊ እንደዚህ አይነቶቹ ችግሮች ወይም ወንጀሎች አገር አቀፍ ደረጃ የሚታዩ ነው የሚሆኑት ከአገር አቀፍ ህግ ደረጃ ያው ህገ መንግስቱ የሚያስቀምጠው በህይወት ከመኖር መብት ጋር የተያዙ ነገሮች አሉ። ቁምላቸው ያንን በደንብ አንድ ትንሽ እኔ ከህገ መንግስቱ አንጻር ማለት የምፈልገው ነገር አሁን አቶ ሙሉጌታ ያሉት ከፍልስፍናው አንጻር ብሎ ያነሱት ነጥብ ላይ ነው። ህገ መንግስቱ በመጀመሪያ ደረጃ ዋናው መነሻ ሀሳቡ የህዝብን መብት እና የህዝብን ጥቅም የማስከበር እንጂ የመንግስትን ስልጣን የመጠበቅ አይደለም፣ መነሻው ማለት ነው። መንግስት ኢሴንሽሊ እነዛን ስልጣኖች የሚጠቀመው የህዝቡን የግለሰቦችን ጥቅም ለማስከበር ነው። ስለዚህ የመንግስት መብት አክቹዋሊ በሁለተኛ ደረጃ ነው። ከህገ መንግስት ስልጠት አንፃር ምናልባት እንግዲህ እዚህ ላይ የተለያዩ ሁኔታዎች ሊኖሩ ይችላሉ። ህገ መንግስቱን በተመለከተ ግን እኔ እስከማውቀው ድረስ ከመንግስት ጥቅም የሚነሳ ምንም አይነት ፍልስፍና እንዳሌለ ነው ጋ በተያያዘ ማለት ነው። በተለይም ደግሞ እንደ ኢትዮጵያ አይነት ሀገር መንግስት የህግ የበላይነትን የማይቀበልበት፣ ዲሞክራሲያዊ ተቋሞች ያሌሉበት፣ ህገ መንግስቱ የሚያስቀምጣቸውን መብቶች መንግስት ራሱ የማያከብበት ኮንቴክስት ውስጥ ከመንግስት ሀገራት ጥቅምና ከመንግስት ስልጣን ተነስቶ የሚሰጥ ትንታኔ አይቲንክ አትሊስት ከህገ መንግስት ስልጣን አንጻር ችግር ያለበት ይመስለኛል እኔ። ስለዚህ እውነት ነው መንግስት የህግ በላይነትን ማስከበር መቻል አለበት። የህግ በላይነት ካልተከበረ የሰዎች ግለሰብም እንደ ህዝብም ያላቸው መብትና ጥቅም ላይ ይከበር ይችላል። ነገር ግን መንግስት ራሱ የህገ መንግስቱንና የህግ ተቋማትን እንደ መሳሪያ በሚጠቀምበት ስርዓት ውስጥ መንግስት ስልጣኑን የመጠበቅ ኃላፊነት አለበት፣ መብት አለው፣ የህገ መንግስቱ ዋናው ዓላማ ያ ነው የሚለው ትንታኔ፣ ከዛ አይነቱ ትንታኔ ጋር አልስማማ። ከመንግስት ጥቅም ጋር የሚነሳ ፍልስፍና የለም ነው። ያሉት ዶክተር አወል አቶ ሙልጌታ አረጋይ ደግሞ እንደሱ አይነት አይነት ፍልስፍና እንዳለ ጠቅሰዋል። ምናልባት አቶ ሙልጌታ እዚህ ላይ መልስ ሊኖራቸው ይችላል። ወደ በኋላ እንመጣበታለን። አሁን ወደ ተነሳንበት ጉዳይ መሄድ ስላለብን ነው። አቶ ቁምላቸው መጀመሪያ ላይ እንደጠቀስኩት በሪፖርቶቹ የበርካታ ሰዎች ህይወት እየጠፋ ነው። በቁጥር ነው እንጂ የሰዎቹ ማንነት ይሄን እከሌ የሚባል ሰው እከሌ የሚባል የቤት ቁጥር ያለው ይሄን ያህል እድሜ ያለው የሚል የተመዘገበ ቁጥር እንኳን የለምና፣ እንደዚህ አይነት ግድያዎች በዚህ ጊዜ ውስጥ በሚፈጸሙበት ጊዜ የሚጠየቀው አካል እንዴት ነው ሊጠየቅ የሚችለው? ማን ነውስ ሊጠይቀው የሚችለው? በሁለት ደረጃ ከፍሎ ማየት የሚቻል ይመስለኛል። ለምሳሌ እንዲህ አይነት ግድያዎችን የፈጸሙት የጸጥታ አካላት እንዲሆኑ፣ ወይም የመከላከያ ሰራዊት አባላት ወይም የፖሊስ አባላት እንዲሆኑ፣ ያው የፖሊስ አባል ግድያውን የፈጸመው በራሱ ተነሳሽነት ከሆነ በግሉ የሚጠየቅበት ነገር ይሆናል ማለት ነው። በግሉ የመጠየቅ ጉዳይ ደግሞ በፖሊስ ቁጥር ስር ሆኖ ምርመራ ተደርጎበት አቃቤ ሕግ ሚቀጥል ስለሚችበት እግሮች ይቀጣል ይሆናል ማለት ነው። ከዛ በተጨማሪ ግን ይህን ግድያ ከፈጸመው የጥበቃ ሰራተኛ የመከላከያ ሰራዊት ወይም ፖሊስ አባል በተጨማሪ ግድያውን ያዘዘ አካል ካለ በቀጥታ ለምሳሌ ወደ ህዝብ ሊተኮስ ያዘዘ አዛዥ ካለ እሱም እንደዚሁ አብሮ በዋና ወንጀል ተጣዩ ያለበት ክስ ይቀርብበታል። እንደዚሁ ቅጣት የሚመሰልበት ይደረጋል ማለት ነው። ፍርድ ቤት ላይ ይሄ ነው ያለው አሰራር። ስለዚህ ልክ በመደበኛ ወንጀል ሂደት ካለው ብዙም የተለየ አይደለም። የሰዎችን በቁጥጥር ስር የሚሆኑ ለፍርድ ማቅረቡ እነዚህ ቀጥማ ጠንዘል ይህን ስራ መስራት የፖለቲካ ቁርጠኝነት ይጠይቃል። እንግዲህ ኛል በሰብአዊ መብቶች ጉባኤ ብዙ ጊዜ ሪፖርቶች እናወጣለን። ሪፖርቶች ስናወጣ በጠና ሳይመታ ሰዎች ተቃውሟቸውን ለመግለጽ ተነሱበት ጊዜ ወይም እንደዚህ አይነት እንቅስቃሴዎች ባሉበት ጊዜ ህገወጥ ግድያቸውን፣ ተጠቀማቸውን በተለያዩ አካላት እንገልጻለን። ነገር ግን ይሄ ተጣርቶ ሰዎቹ ለቅድ እንዲቀርቡ እንዲጠየቁ፣ ቅጣት እንዲተላለፍባቸው እስከማቀሩ ድረስ ተደርጎ ያውቅም። እና አቶ ሙልጌታ፣ ማን ነው ይሄንን ኃላፊነቱን ወስዶ ሰዎች እንዲጠየቁ የሚያደርገው? በህግ የተቀመጠ ግፊት የሚያሳድር አካል አለ ወይ? እንግዲህ በህገ መንግስቱ መሰረት መነጋገር ከቻል ህገ መንግስቱ የተለያዩ ተቋማት አሉ። አንድ ተቋም ለምሳሌ ኤክዜኪቲቭ ማለት አስፈጻሚ ሆኗል። ከዛ አስፈጻሚ ደግሞ አንድ ለምሳሌ የጠቅላይ አቃቤ ህግ ይዋል የጠቅላይ አቃቤ ህግ ብሮ ስራው እዚህ አይነት ወንጀሎች ሲሰሩ ወደ ፍርድ ቤት አቅርቦ ወንጀለኛን ወይም ጥፋት ያጠፋውን ሰውዬ መጠየቅ ነው። ስለዚህ ኢንስትሽናል በተቋም ደረጃ አለ፣ ፍርድ ቤትም አለ። ጉዳይ ሲቀርብለት ፍርድ ቤት ዳኛ ብለች ትጠብቃለች። አሁን ኢትዮጵያስ የቸገረው ምንድን ነው? እነዚህ ተቋሞች የሰሆኖ ሳችን እየሰሩ አድርገን አስፈጻሚው አካል ሙሉ በሙሉ ስለሚቆጣጠራቸው አስፈጻሚው ራሱ በተግባር የምንቆጣጠርበት መንገድ ስለሌለ መንግስትና ፓርቲ አንድ ስለሆኑ የተፈጠረች አሁን የኢትዮጵያ ትግል ቃል እኔ ሳጠቃለይ ኢትዮጵያ ፖለቲካ ችግር የተጠያቂነት አለመኖር፣ በተግባር የመንግስት ወታደሮች፣ ጸጥታ አስከባሪዎች ተጠሩ የሚባሉ ከሚገባው በላይ አልፈው በህግ ከሚችሉት በላይ አልፈው የሰዎችን መብት ሲነቁ መቆጣጠር የምንችልበት በተግባር የሚታይ ነገር አይታይም። ለምን ህጉ ተግባራዊ ይሆን አደለም? ህገ መንግስቱ ራሱ ተግባራዊ እየሆነ እንዳልሆነ መንግስት ራሱ በቅርቡ አዊት ግን ጠቅላይ ሚኒስትሩ በግልጽ ተናግረዋል። ህገ መንግስቱ ተግባራዊ አልተደረገም ብለዋል። ህገ መንግስቱ ተግባራዊ ባልተደረገበትና ተቋማቱ ነጻ ሆነው በማይሰሩበት ሁኔታ አንድ ጥያቄ ማለት በጣም ሌላው ትንሽ መንካት ንፈልገውም ዶክተር አወል ያለው ላይ መጀመሪያ ስለ ኢትዮጵያ ህገ መንግስት ነው ያወራሁት። በአጠቃላይ ህገ መንግስት ሁለት ስልት ስናዎች አሉት። ምንድነው ሰዎች ያለ መንግስት መኖር አይችሉ የሚል እምነት አለ። እስ ኢትዮጵያ ህገ መንግስት እንደሚያደርገው አንቀጽ ስምንት ላይ የፖፕላር ሰቨን ወይም የህዝብ የበላይነት ላይ የህዝብ ልዑላዊነት የሚል ፍልስፍና ነው የሚከተለው። ስለዚህ መብቶች መሆኑን ነጻነቱ የህዝብ ናቸው ይጀማል። ከዚህ ተቆንጮ መንግስት የሚባል ነገር ይፈጠርና ያ መንግስት ምንድነው? የህዝብ አገልጋይ። ህገ መንግስት ሲያስፈለገን የሰዎችን መብት ለማወቅ አይደለም ወይም መብት ለመስጠት አይደለም። ህመት ባለቤቱ ነው ህዝቡ ነው። ግን ህዝቡ መንግስት ሲቀጥር የመንግስት ስራ ምንድነው? ህግና ስርዓት ማሰ ህግና ስርዓት የሚያስከብርበትን ያህል ስልጣን ይሰጠውና ከዛ ውጭ እንዳይነቃነቅ፣ በግልጽ ህገ መንግስት የሚባል ነገር ይወጣል። የኢትዮጵያ ህገ መንግስት እንደዚህ ነው ንዳዋር ሰ፣ ምን እያልኩኝ ነው እኔ ህግና ስርአት ጠብቅ የተፈጠረ ነው ይሄ መንግስት። ስራው እንዲሰራ ስራው መስራት የሚያስችለውን ያህል ስልጣን ያስፈልገዋል። መንግስት ራሱን ጠብቆ እንደ መንግስት መቆም እስካቻለ ድረስ ህገ መንግስት የሰጠውን ስራ መስራት አይችልም። እና ህገ መንግስቱ ፕራይመርሊ የሰዎችን ነጻነት የምናውቅበት መሳሪያ ነው ብዬ አልቀበልም እኔ በዚህ በኢትዮጵያ ህገ መንግስት። ህገ መንግስት ስላወቀው አይደለም ህዝቡ ስልጣንና መብት የሚኖረው፣ ህዝቡ የስልጣን የበላይ ባለቤት ስለሆነ ከዛ ነው የሚጀምረው። ከዛ በኋላ ነው መንግስት የሚፈጠረው። ስለዚህ ያ ኋላ የመጣው መንግስት መቆጣጠር እንደሚችል ገደብ ነለት ስልጣን ነው። በምንድነው የመንግስት ስልጣን የሚገደበው? በወንጀለኛ መቅጫ ህግ አይደለም፣ ህገ መንግስት ነው። ስለዚህ ይሄ ህገ መንግስት ዋና አላማ ዋና ነው ያልኩት ህገ መንግስት መጥፈልስ ላይ አያውቅም የመንግስትን ስልጣን ለመገደብ ተፋስሮ ለመቆጣጠር ዶክተር አወል የህግ ፍልስፍናና የህገ መንግስት ፍልስፍና እንዳይሄድብን ጉዳዩ ምክንያቱም የተነሳንበት አንኳር ጉዳይ አሁን በኢትዮጵያ ውስጥ ያለውን ነባራዊ ሁኔታ የሚዳስስ ስለሆነ ምናልባት እንደው በጣም አስፈላጊ ነው ካላሉ ብንሄድና በሌላ ጊዜ ስለ ህገ መንግስቱን ፍልስፍና ብንመለስበት እንችላለን። እዛ ላይ እንኳን ብዙ መከራከር አይኖርብንም። ግን አንድ ነጥብ ማንሳት የምፈልገው ኢትዮጵያ ውስጥ ከተጠያቂነት ጋር በተያያዘ የህግ ክፍተት ስላለ አይደለም። ከመንግስት ጋር ግንኙነት ያላቸውና የህግ አስፈጻሚ አካሎች ወንጀል ሲሰሩ የማይጠይቁበት ምክንያት ህጉ በጣም ግልጽ ነው። በአብዛኛው ዲሞክራሲ የሆኑ ሀገሮች የሚደረገው ነገር ምንድን ነው? አንድ ሰው ወንጀል ሊባል የሚችል ድርጊት ከፈጸመ ሰው ከገደለ ማለት ነው ፖሊስ የሚሆን መከላከያ ሰራዊት የሚሆን ለህግ መቅረብ መቻል አለበት። ለህግ ቀርቦ ህጉ የራሱን መርሆች አካሄዶች ተከትሎ ያንን ግለሰብ ነፃ ነው ካላለው በስተቀር ያ ሰው ተጠያቂ መሆን መቻል አለበት። ኢትዮጵያ ውስጥ ያለው አሰራር ግን እንደ ፖሊሲ ማለት ነው ፖሊስ ወይም ደግሞ የመከላከያ ሰራዊት ሰው ሲገድል ኦልሞስት እንደዛ ከህግ በላይ እንደሆን ነው የሚታስበው። አይጠየቁም። የመከላከያ ሰራዊት ከአቃቢ ህግ ከፖሊስ በላይ ነው። ስለዚህ ዋናው ችግር የፖሊሲ ችግር፣ የፖለቲካ ፍላጎት አለመኖሩ እንጂ የህግ ችግር ኖሮ አይደለም። እሱን ነገር ትንሽ ኤንፈሳይዝ ለማድረግ ፈልጌ ነው። ከፍቅር ሽልኝጀስ ትንሽ ማለት የምፈልገው ይሄ ከህገ መንግስት ጋር በተያያዘ አቶ ሙሉጌታ ያሉት፣ ከህገ መንግስት ጋር በተያያዘ የተለያዩ ፍልስፍናዎች ሊኖሩ ይችላሉ። አይንክ እዚህ ላይ ለረጅም ጊዜ ውስጥ ልንከራከር እንችላለን። አንድ ማለት የምፈልገው ነገር ግን ምንድን ነው ልክኖት የኢትዮጵያ ህገ መንግስት እንደ ሌሎቹ ሀገር ህገ መንግስቶች ታሳቢ የሚያደርገው የህዝቡን የበላይነት ነው፣ የህዝብን ሉዓላዊነት ነው። ምንድን ነው ብለን ስናይ ታሳቢ የሚያደርጋቸው ፅንሰ ሀሳቦች አሉ። ነገር ግን መንግስት የህዝብ አገልጋይ ነው የሚለውን ፅንሰ ሀሳብ ስናይ የኢትዮጵያ መንግስት የህዝብ አገልጋይ ነው ወይ? እውነት የኢትዮጵያ መንግስት እንደ መንግስት ህገ መንግስቱን የማያከብር ከሆነ ከህገ መንግስቱ ጋር ያ መንግስት የሚኖረው ግንኙነት ምንድን ነው? ለምሳሌ አሁን ኢትዮጵያ ውስጥ በቅርብ ጊዜ ህዝብ እየገለ ያለው የመከላከያ ሰራዊቱ እንደሆነ ይነገራል። የመከላከያ ሰራዊቱ ደግሞ ህገ መንግስቱ የሚያስቀምጠው አንቀጽ ሰማኒያ ሰባት ላይ ዋናው ስራው የአገር ሉዓላዊነትን ማስከበር ነው። ሌሎች አገር ውስጥ የሚፈጠሩ ብጥብጦች ወይም ደግሞ የህግ የበላይነት አለመከበር ችግሩ እንኳን ቢኖር የመከላከያ ሰራዊት ሊገባ የሚችለው እንደዚያ አይነት ነገር ውስጥ የአስቸኳይ ጊዜ አዋጅ ሲታወጅ ብቻ ነው። አስቸኳይ አዋጅ ባሌለበት ጊዜ መከላከያ ሰራዊት ጣልቃ ሊገባ የሚችልበት ምንም ሁኔታ የለም። የመከላከያ ሰራዊት ህገ መንግስቱን መቀበል አለበት። ህገ መንግስቱን ማክበር መቻል አለበት። ለማንኛውም የፖለቲካ ድርጅት የፖለቲካ ፓርቲ መድሎ ማሳየት መቻል የለበትም። መርሁ ነው። ኢትዮጵያ ውስጥ ግን የምናየው ይሄን አይደለም። ስለዚህ ህገ መንግስቱ በመንግስት የማይከበር ከሆነ መንግስት ተመልሶ ያንኑ ህገ መንግስት ራሱን ለመጠበቅ የሚጠቀምና ኢንቮክ የሚያደርግ ከሆነ አትንኩ፣ እሳቸው ካሉት ከመሰረታዊ የፖፑላር ሶቨሬንቲ አንጻር አካኪ ችግር ያለው ይመስለኛል። እሺ ዶክተር አወል እናመሰግናለን። መልሼ ወደ ተነሳውበት ጥያቄ ነው እኔ የማመጣችሁ እንዳነሳችሁት በኢትዮጵያ ህግ እና በአዋጆቹ ግድያን የፈጸመ ሰው የአንድን ሰው የመኖር መብትን የጣሰ ስለሆነ በህግ ይጠየቃል ነው። በኢትዮጵያ ነባራዊ ሁኔታ ደግሞ ይሄን ተጠያቂነት እያየን አደለም። ምክንያቱም ይሄንን እንዲጠየቁ የሚያደርገው አካል ስራውን እየሰራ አደለም ነው። አሁን እንደዚህ ካልሆነ ወደፊት የሚጠየቁበት አሰራር ይኖራል ወይ? ካለስ የመረጃ አመዘጋገቡ ወደ ህግ ሲመጣ ምን ይመስላል? እንዴት፣ በምን አይነት መረጃዎች ነው ተጠያቂ ሊሆኑ የሚችሉት? አቶ ቁምላቸው ሸምስክ ለምሳሌ ከደርግ መንግስት መውደቅ በኋላ ተቋቁሞ የነበረው የልዩ ዐቃቤ ህግ መስሪያ ቤት በደርግ የተፈጸሙ የሰባት ነቶችን ወንጀሎች የተነበረው የወንጀልና ጣግ አከራካሪ ቢሆን ዘር ማጥፋት ወንጀል የሚባለው ነገር ጭምር ብዙ አመታት ካለፉ በኋላ አጣርቶ ጠርቶ ለፍርድ እናቀረበ ላታውሳደ ያሉት ክሮች እንዳሉ ሆኖ ማለት ስለዚህ እንደ አይነት ወንጀሎች ተፈጸመው ሲገኝ ጊዜ ካለ ለፈ በኋላም ምርምሮ አጣርቶ ለፍርድ ማቅረብ ይቻላል። ያን በማድረግ ረገድ የሚገጥመው ዋናው ተግዳሮት ምንድን ነው ከተባለ እንግዲህ ድርጊቱ ሲፈጸም እያዩ ምስክሮች ህይወት ያኖሩ ይችላሉ። እነኛ ምስክሮች ህይወት ያኖሩ ብቻ ሳይሆን ቦታ ሊቀይሩ ይችላሉ። በጊዜ የተፈጸመው ነገር ሊያስታውሱ ይችላሉ። ከጊዜ ብዛት ሊዘነጋቸው ይችላል። በዚህ በዚህ ምክንያት ማስረጃውን በማያሻማ ሁኔታ ሰው ተከሳሹ ድርጊቱን መፈጸሙን ለማረጋገጥ ፈተናዎች ይገጥማሉ። እዚህ እንደዚህ የሚሆንበት ጊዜ ምናልባት የወንጀል ድርጊት ነው የፈጸሙትን ግለሰቦች ወይም አካላት ለበ ለፍርድ ማቅረብ ና ከገቢ ቅጣት እንዲያገኝ ለማድረግ መሰናከል ሊገጥም ይችላል። ምክንያቱም በወንጀለኛ ህግ እኛ ስነስራ ትግብ በግልጽ አይቀምጥም። በዓለም አቀፍ ደረጃ የሚታወቀው ማለት ማንም ሰው ከምክንያታዊ ጥርጣሬ ውጪ ወንጀል መፈጸሙ ካልተረጋ አጋጣሚ ስተቀረ ጥፋተኛ ይባል። ስለዚህ ከምክንያታዊ የጥርጣሬ በላይ ለማረጋገጥ ከባድና አስቸጋሪ ሊሆን ይችላል፣ እንደ ማስረጃ አያያዙ እንደ ማስረጃ አያያዙ ና እንደ ማስረጃ አመዘጋገቡ ወደፊት ነው። እሱም ችግር ሊገጥመው ይችላል ነው አቶ ቆምላቸው ናቸው። ሀሳቦት እንደ በግለሰቦችና መንግስታዊ ባልሆኑ ተቋማት የሚደረግ የማስረጃ አሰባሰብ ዋ ወደፊት ለሚካሄድ የፍርድ ሂደት ጠቃሚነቱ እንዳለ ሆኖ ግን የራሱ ሙስተምቶች አሉት። ቅድም ባልኩት ምክንያት ማለት ነው። ምክንያቱም ቀጥተኛ ማስረጃ ሲሆን ነው ለዳኞችም የሚያመቸው፣ በመስቀለኛ ጥያቄ መኖቱን ማጣራት የሚቻል። አስቀድሞ የተሰበሰቡ ማስረጃዎች ፍንጮች ሊሆኑ ይችላሉ፣ ለወደፊት ምርመራ መነሻ ሊሆኑ ይችላሉ። በተወሰነ ደረጃ ማስረጃ ሊቀርቡ ይችላሉ፣ ግን በማሻማ የማረጋገጥ አቅማቸው ይኖራቸዋል ወይ አሁን ባለንም አቶ ሙልጌታ እንግዲህ እስካሁን በተነሱት ነገሮች ላይ ምናልባት እንደው የታለፈ ልናገር የሚገባው ና የታለፈ ነገር አለ ካሉ እሱን ጨምረው መናገር ይችላሉ። ግን ካቶ ቁምላቸው ሀሳብ እንደገባኝ በጊዜ ሂደት ማስረጃዎች ሊጠፉ ስለሚችሉ የማስረዳቱን ነገር በጣም ሊጎዳው ይችላል ነው ያ ደግሞ ተጠያቂነቱንም የማደብዘዝ ና አደጋው የደረሰባቸው ሰዎች ወይም ሕይወታቸው ሊያጡን ሰዎች ፍትሕ የማግኘት መብት ይጻረራል ማለት ነው እንደዚህ ከሆነ ከሆነ እንዴት ተጠያቂነት ያለባቸውን ሰዎች እንዲጠየቁ ማድረግ የሚቻልበት ሌላ መንገድ አለ ወይ? በህግ አቶ ቁምላቸው በጥሩ አድርጎ አስቀምጦታል። ከዛ የወጣ ነገር አላውቅም። አሁን እኔ ከዚህ በኋላ እንዴት ነው ወደፊት መሄድ ያለብን? ሞት እየተለመደ ነው። ለምሳሌ ዛሬ አንድ ሰው ሞት እና ነገ ደግሞ ሁለት ሰው ሞት ይባላል። ከነገ ወዲያ አስር ሰው ሞት ይባል እና እዚህ እያለ ከቀጠለ እንዴት ህብረተሰብ እንደ ህብረተሰብ መቀጠል የሚችለው ከሚለው ጥያቄ ጋር መያያዝ ይችል። ምክንያቱም ተጠያቂነት ስላለፈው ብቻ ሳይሆን ስለወደፊትም። እኔ በጣም ክንሰን የናደረገኝ ከአሁን በኋላ እንዴት ነው መቀጠል የሚችለው፣ ከአሁን በኋላ ተጠያቂነትን ማሰል የሚችልበት መንገድ አለዋል የሚለው ጥያቄ አሁን ለመመለስ መሞከር፣ እኔ የለም ነው ምለው። አሁን ባለንበት ምንጠጥል ከሆነ ተጠያቂነት አርቶ ህልውናችን ችግር ይወድቃል። ሰው መሆን ያለበት እንግዲህ ይሄ መንግስት መሰልጣን ላይ ያለው ከዚህ መንግስት መጀመር አለብን ብዬ ነው የማስበው። አሁን አገሪቱ ከህግ ጥያቄ አልፋ ወደ ፖለቲካ ቀውስ ያቀል የገባች። ህግና ስርአት አሁን እየተሰበረ ነው። ስለዚህ በኖርማል ጊዜ የምታዩ ህግና ስርአት አይነት አይደለም እያወራን ያለ ነው። ምክንያቱም በየቦታው ሰላማዊ ሰልፎች፣ ረብሻዎች፣ ጥብጦች እና ፖለቲካል ካይሽስ አለ። የፖለቲካ ቀውሱ ስላለ ከዚህ መጀመሪያ ወጥተች ነው ለየተረጋጋ ህግና ስርአት ውይይት መግባትን እንችላል። ከዚህ ለመውጣት መንግስት እድሉ አለው፣ ቴዎሬቲካል እድሉ አለው እና መንግስትን ማድረግ ይችላል። ልክ ራሱ አድርገዋል። ተሳስቻለሁ ብለዋል። ተሳተኛ ነው ብለዋል። ይቅርታ ጠይቀዋል። ሰ ከዚህ ተነስቶ የኢትዮጵያ ሕዝብ ወደፊት የተረጋጋ ህይወት እንዲኖረው ለማድረግ የሚያስችሉ ውስጥ እርምጃዎች መውሰድ መቻል አለበት። ይሄ መውሰድ ካልቻለ ሀገሪቱን ለከፋ ቀውስ ትዳረጋለች። ጀረማስ የተጠያቂነት ነገርም እንደ ቁም ነገር ላይ ይችላል። ምክንያቱም ተጠያቂነት የምናወራው የተረጋጋ ስርዓት ሲኖር ብቻ። ስለዚህ እኔ የምለው የተጠያቂነት ጥያቄ አሁን አካዳሚክ ወሬ ነው። ዋና ቁም ነገራችን መሆን ያለበት አሁን ከዚህ በኋላ ያ ምን ስራ ነገር እንዳይከሰት ምን መደረግ አለብን የሚለው ላይ ታተኩር። ይህ መንግስት አዲስ ሌሎች ሳኪጅ ማምጣት አለበት ህግና ስርዓት የሚሰፍንበት መንገድ ልክ እንደተባለ ዶክተር አወሉን እንዳለው መንግስት ተጠያቂ የሚሆንበት አቶ ሙልጌታ ግን ጋር አንድ ጥያቄ አለኝ እንደው ከመቀጠሎት በፊት ከዚህ በኋላ ነው ይሄኛው የህግ ጉዳይ እንደው ቅንጦት ነው አይነት ሀሳብ ነው ያነሱትና ከዚህ በኋላ ስላለው ነው ሲባል፣ ከዚህ በፊት ግን የሞቱባቸው ሰዎች ቤተሰቦች አሉ። አንዳንድ ቤተሰቦችን ስናነጋግር ከአንድ ቤት አራት ሰው ያጣ ሰው አለ። በዚህ ባለፉት ሁለትና ሁለት ዓመት ተኩል ውስጥ እንኳን እንደ ወደ ኋላ ሳንሄድ፣ በርካታ ሰዎች ቤተሰቦቻቸውን አጥተዋል። እነሱ ራሳቸው ሌሎች ግጭቶችን፣ ሌሎች ቂሞችን የመቀስቀስ አቅም አላቸው እና የነዛ ሰዎች በደል የሚጠየቅበት ስርዓት መኖሩን በሕግ አለ ወይ ወይም አሰራር አለ ወይ ብሎ ማንሳት ተገቢ ይመስለኛል። እና ለዛ ነው ጥያቄውን ያነሳ ነው። ይሄ ወደፊት የሚለው እንደ መጀመሪያ ላይ በመግቢያዬም ላይ አንስቼዋለሁ። ከዚህ በኋላስ ብዬ ና ይሄም እንደው ጉዳይ ሆኖ መነሳት የለበትም ወይ? ዮሊክ ሲዮን እኔ ምን እያልኩ ነው? ኦልሬዲ ዶክተር አወልም ሆነ አቶ ቁምላቸው ከሰርገውታል። እኔ እሱ ላይ እየጨመርኩ ነው እንደ እኔ እምነት አሁን እነዚህ ቤተሰቦቻቸው የተጎድባቸው ሰዎች ጎጆዎችን የሚጠይቅበት በተግባር ማለት ነው። ህግ እንዳለ ተነጋግረናል። በተግባር ግን ሰው እየተጠየቀ አይደለም። እየተጠየቀ ያልሆነበት ምክንያት ምንድን ነው? መንግስት በተግባር የሚጠየቅበት መንገድ ስለሌለ መንግስት እየተጠየቀ አይደለም። እየደጋገም እኮ ነው። ተጠያቂነት ጠፍቷል። ተጠያቂነት የለም ባልችበት ሁኔታ እንዴት ነው ስለተጠያቂነት ስታወር ማለቴ ነው። አካዳሚክ ስልሽ አይጠቅመም። ጥያቄ ወይም ዋጋ ያለውም ለማለት ሳይሆን ተግባራዊ ማድረግ እየቻልን አይደለም። ይኸው መንግስትም በአደባባይ ቋም ነዋል። ህጉም ተግባራዊ እያደረኩ አይደለም ማለት እኮ ተጠያቂ መሆን አልቻልኩም እኮ ማለት፣ ተጠያቂ እየሆን አይደለም ተጠያቂ እንዲሆን እያደረግ ነው አይደለም። እኛ ስለዚህ መንገድ የለም ማለት ነው። እና ተጠያቂነት የሌለበት መንግስት ነው አሁን ስልጣን ላይ ያለው እያሉ ነው። ሶ ከዚህ ተጠያቂነት አልባ ሕይወት እንዴት መውጣት እንችላለን የሚለው ብናየው እያልኩ ማለት ነው እንጂ የተጎዱት ሰዎች አሁን ፍትህ አያስፈልጋቸውም ማለት ያለ ግን ፍትህ ሊያገኙ የሚችልበት ሀሳብ የለም። በተግባር በህግ አለ፣ ህጉ ግልጽ ነው። ችግሩ ግን ህጉ ተግባራዊ እየተደረገ አይደለም። ህጉ ተግባራዊ የማድረግ ኃላፊነት የተሰጠው ለመንግስት ነው። መንግስት ደግሞ የችግሩ ምክንያት እንጂ የችግሩ ፍቺ ሲሆን አናየውም። ስለዚህ በዚህ ምክንያት ተጠያቂነት አካዳሚክ ውይይት ነው የሚለውም ለዚህ እሺ። በዚህም ነው ለወደፊቱ ምን መደረግ ይችላል ወደሚለው፣ ለወደፊቱ ምን መደረግ ይችላል የሚለውን ለመደምደሚያ እናምጣውና ምክንያቱም ሰዓታችንም ስላለቀ ወደ ዶክተር አወል ሊሄድ እዚህ ላይ የሚጨምሩት ካለ ከዛ በኋላ ግን በመደምደሚያው ለወደፊቱ የሚለውን በማጠቃለያችን እንመጣበታለን። ዶክተር አወል እንግዲህ እኔ በተወሰነ ደረጃ አሁን አቶ ሙልጌታ ያሉት ነገር ሼር አድርጋለሁ አሁን ያለንበት ሁኔታ እጅግ በጣም አሳሳቢ እና አገሪቷ ወደፊት እንደ ሀገር መቀጠል ትችላለች አትችልም ወደሚለውም የሚያስኬድ በጣም መሰረታዊ የሆነ ችግር ነው ያለው። ይሄ ማለት ስለ ተጠያቂነት ማውራት የለብንም ማለት አይደለም። አይ ቲንክ ስለ ተጠያቂነት ማውራት እና እዚህ ላይ በተወሰነ ደረጃ ግልጽ ግንዛቤ መፍጠር እነዚህ ወንጀሎች የሚፈጽሙ ሰዎችን በተወሰነ ደረጃ እንዲታቀቡ ሊያደርጋቸው ስለሚችል ማለት ነው። ነገር ግን አይ ቲንክ እሳቸው እንዳሉት ትልቁ ትኩረት በሆኑ ያለበት በምን አይነት መልኩ ነው አቺ ሀገር አሁን ካለችበት ክራይሲስ ወጣ ወደፊት እንደ ሀገር መቀጠል የምትችለው የሚለው ነው በእኔ አመለካከት እንግዲህ ህገ መንግስቱ መሰረታዊ የሆኑ የሚያበጃቸው ፍሬምወርኮች አሉ። የህግ በላይነት፣ ሰብአዊ መብቶችን ማክብር፣ ዲሞክራሲ ስርአቱን ማክበር፣ የዳኝነት ነፃነትን መልሶ ማክበር መቻል፣ የዲሞክራሲ ስርዓቶችን ተቋማቶችን እንዲሰሩ ማስቀድ መቻል። ውይይቱ አላበቃም። ቀሪውና የመጨረሻው ክፍል በነገው ምሽት ይቀርባል። ቆንጆ ውይይት ሲሆን እንግዲህ የሚቀጥል የሚሰፋ ብዙዎችን የሚያነጋግር አይነት ዝግጅት ነው ያዘጋጀሽው። ተወያዮችሽም በጥሩ ሁኔታ ሀሳቦቻቸውን ሰጥተዋል። እንጠብቃለን በተጨማሪ ከአድማጮቻችንም ተሳትፎ ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድናችሁ ያለ ነው ጽዮን ግርማና ሰሎሞን አባተንን። ወደ ተከታዩ ዝግጅት እንሸጋገር። ጸረ እምቦጭ ዘመቻ በዋሽንግተን ዲሲ የጣና መልሶ ማቋቋም ዓለም አቀፍ ማህበር የፊታችን መጋቢት ዘጠኝ ወይም ማርች 17 ዋሽንግተን ዲሲ ላይ የገቢ ማሰባሰቢያ ዝግጅት አለው ሊቀመንበሩን ዶክተር ሰለሞን ክብረትን ሰለሞን አባተ አነጋግሮታል አሁን ጽዮን ከዶክተር ሰለሞን ጋር ሰሞኑን ተገናኝቼ ነበረ። ከዚህ በፊት የጣና ችግር የእንቦጭ ችግር እንደተነሳ ዶክተር ሰለሞን ክብረትን አንቺም አቅርበሽ ሰፋ ያለ ማብራሪያ ሰጥቶ ነበረ። ስለዚህ በዚህ ዝግጅት ወደ ኋላ ተመልሰን ስለ ማኅበሩ ምንነት፣ ስለሚሰሩት አጠቃላይ ሥራዎች ብዙ በዝርዝር አንገባም። አንዳንዶቹን ለማስታወስ ያህል ጠቆም ጠቆም ያደርግልንና ዶክተር ሶሎሞን ክብረት ወደ ፊታችን መጋቢት ዘጠኝ የዋሽንግተን ዲሲ ዝግጅቱ ይዘልቃል። ዋናው ትኩረታችን የክልሉ አካባቢ ጥበቃ ባለስልጣን፣ በጣና ዙሪያ የሚሰሩ ማህበራት የሚሰሩትን ስራ መደገፍ ነው። ከምንደግፋቸው አራት ዋና ዋና ስራዎች ውስጥ አንደኛው ስልጠናዎችን መስጠት ነው። እነዚህ አሁን ክፍተት አለ ብለን በእኛ መሞላት አለባቸው ብለን የወሰናቸው እነዚህ አራት የስራ ዘርፎች ውስጥ አንደኛው ከፍተኛ የሆነ የባለሙያ የእውቀት ክፍተት አለ። የሀይቅ እንክብካቤ ምንድን ነው? ቦጭ እንዴት ነው ማስወገድ ያለብን? ሀይቁ ወደ ቀድሞ ቦታው እንዲመለስ የአስተዳደራዊ ፖሊሲዎች እንዴት መውጣት አለባቸው የሚሉ እነዚህ ላይ ትልቅ እውቀት ያለው ባለሙያዎች ያስፈልጋሉ። ይሄንም በተከታታይ አይነት ስልጠናዎች ለመስጠት አስበናል። ሁለተኛ መሳሪያዎች ያስፈልጋሉ። ለምሳሌ እምቦጩን ለማስወገድ የማጨጃ ማሽኖች ያስፈልጋሉ። እነዚህ ማሽኖች ቢያንስ ሁለት ማሽን በሁለት ሺ አስራ ስምንት ወደ ጣና ለመላክ እንቅስቃሴ ላይ ነን። በነገራችን ላይ አንደኛውን ማሽን ከሁለት ቀን በፊት ግዢውን አከናውነን አሁን ለመላክ እንቅስቃሴ ላይ ነን። ሶስተኛው ዘርፍ የቁጥጥርና ክትትል ስራዎች እንደሚታወቀው አረሙ አሁን ሳይሆን የተከሰተው ስድስት ሰባት ዓመት መረጃዎች በትክክል ባለመያዛቸው መረጃዎች በደንብ ተጠንተው ለዲሲሽን ሜከሮች ወይም ለህግ አውጭው ክፍል በስነ ስርዓት ባለመቅረባቸው የተፈጠሩ ክፍተቶች ናቸው። ይህንን ለመሸፈን የያዝናቸው ናቸው። ብዙ ባለሙያዎች አሉን። እነዚህ ባለሙያዎች የቁጥጥርና ክትትል ዘርፉን በተሻለ ሁኔታ ለማድረግ የተሻለ መረጃ እያያዝ እንዲኖር ለማድረግ ከፍተኛ ስራዎች እየሰራን ነው። አራተኛው የተለያዩ ጥናቶችን ማከናወን ነው። በተለይ በቅርቡ ያደረግነው ጥናት ምንድን ነው? የእንቦጩ አሁን ያለው ሽፋ ምን ያህል ነው የሚለውን በቅርቡ ሄደን አጥንተን ተመልሰናል። ያንም ውጤት ለአካባቢ ጥበቃ ባለስልጣን አስገብተናል። ውጤቱ የሚያሳየው እስከ አምስት ሺህ ሄክታር ድረስ በእንቦጭ ተወሯል። አሁን እንግዲህ እነዚህን ስራዎች ለመስራት በአጠቃላይ ወደ ሁለት መቶ ሀምሳ ሺህ ዶላር ያስፈልጋል ብለን ነው እየተመን ነው። ስልጠናዎች ወደ ሀያ ሺህ ዶላር፣ መሳሪያዎችን ለመግዛት መቶ ሀምሳ ሺህ ዶላር ሁለት መሳሪያ ለመግዛት በእርግጥ አንደኛው መሳሪያ አሁን በአትላንታና እስራኤል ዋሉ ኢትዮጵያውያን ትብብር አንደኛው ማሽን ተገዝቷል። ሁለተኛው ማሽን ለመግዛት ደግሞ የተለያዩ ስራዎችን አሁን እየሰራን ነው። እንደገና ቁጥጥርና ክትትል ስራዎች ወደ ሰላሳ ሺ ዶላር ያስፈልጋል። የተለያዩ ፕሮግራሞች የተለያዩ ስልጠናዎች ይሰጣሉ። እንዲሁም በመጨረሻ ጥናቶችን በተለይ የተለያዩ እምቦቹን የመከላከል ዘዴዎችን አማራጭ መንገዶችን ለማጥናት እንደገና ደግሞ የውሃ መበከሉን እንዴት ነው መቆጣጠር ያለብን የሚለውን ለማጥናት በተለይ ከባህርዳር ዩኒቨርሲቲ ጋር በመሆን ብዙ ጥናቶች የሚያስፈልጉ በመሆኑ ለዚህ ደግሞ ወደ ሀምሳ ሺህ ዶላር አጠቃላይ ሁለት መቶ ሀምሳ ሺህ ዶላር ያስፈልጋል ብለን በጀት አድርገን የተንቀሳቀስን ነው። እንግዲህ እነዚህን ስራዎች ለመስራት ነው። አሁን የመጀመሪያው ዙር ጤና ለጣና ሁለት ሺ አስራ ስምንት በማለት በዋሽንግተን ዲሲ ማርች አስራ ሰባት ሁለት ሺ አስራ ስምንት ትልቅ ህዝባዊ ኮንፈረንስ እና የገቢ ማሰባሰቢያ ፕሮግራም አዘጋጅተናል። ይህም ፕሮግራም ያዘጋጀነው ከጣይቱ ባህል ማዕከል ጋር እና ከኢሻራ መልቲሚዲያ ጋር በመሆን ነው። ከዋሽንግተን ዲሲ በመቀጠል ዳላስ፣ ሚኒሶታ፣ ቺካጎ እንዲሁም አውሮፓ ደግሞ ለንደን፣ በኖርዌይ፣ ስዊዘርላንድ፣ አውስትራሊያ ያሉም የተለያዩ ማህበራት ጋር ግንኙነት ጀምረናል። እነሱም አውስትራሊያና ኒውዚላንድ ላይ የገቢ ማሰባሰብ ለማድረግ እንቅስቃሴዎች አለ። እንዲሁም ካናዳ ያሉ ኢትዮጵያውያንም እንደዚሁ ጥያቄ እያቀረቡ ነው። እንግዲህ እንደ ዓለም አቀፋዊ ተቋምነታችን በሁሉም አካባቢ በዓለም ዙሪያ ያሉ ኢትዮጵያውያን ኢትዮጵያውያን ማህበራት አሰባስቦ አቀናጅቶ ለጣና የሚያስፈልጉትን ቅድም የጠቀስኳቸውን ድጋፎች ለመስጠት ነው የተነሳ ነው እና የፊታችን ያለው ማርች አስራ ሰባት የሚካሄደው የዋሽንግተን ዲሲ ፕሮግራም እነዚህ የጠቀስኳቸው ፕሮግራሞች አንዱ አካል የት ነው ቦታው ግን የምታካሄዱት ስነ ሥርዓት ሰላሳ አንድ ዜሮ አንድ አስራ ስድስተኛው ስትሪት ላይ ነው የሚካሄደው በሚገኝ አዳራሽ ላይ ውስጥ ነው የሚካሄደው ዶክተር ሶሎሞን አሁን ያገኛችሁት መሳሪያ ምን ያህል ፈጀ መቶ ሀምሳ ሺህ ነው እንግዲህ ሁለቱንም መሳሪያዎች ያላችሁት አትላንታ በተደረገው ገቢ ማሰባሰብ አምሳ ሺ ዶላር እስራኤል ደግሞ አስራ ሁለት ሺ ስድስት መቶ አጠቃላይ ስልሳ ሁለት ሺ ስድስት መቶ አግኝተን ከዛ በኋላ የመሳሪያውን ግዥ ስናካሄድ መሳሪያው ስልሳ ሰባት ሺ ሁለት መቶ ዘጠና ብር ነው ከነ ተለዋዋጭ እቃዎቹ በአጭር ጊዜ የሚያስፈልጉ የተለያዩ ተለዋዋጭ እቃዎቹ ምክንያቱ መሳሪያው መስራት ከጀመረ በኋላ እንዳይቋረጥ አብረን ነው ተለዋዋጭ እቃዎችንም የገዛ ነው እነዛን ጨምሮ እና አራት ሺ ዘጠኝ መቶ ብር ደግሞ የትራንስፖርት ሲጨመር አጠቃላይ ወደ ሰባ ሁለት ሺ ዶላር ነው የገዛነው። እና አሁንም ያው ሁለት መቶ ሀምሳ ሺህ ብር ነው የምትፈልጉት፣ ሁለት መቶ ሀምሳ ሺህ ያስፈልጋል ብለን ለዚያም ከያዝነው ውስጥ ወደ ሰባ ሁለት ሺህ ብሩ ኦልሬዲ ስለተገኘ አሁን የሚያስፈልገን ወደ መቶ ሰማንያ ሺ ዶላር ነው የሚያስፈልገን። ስለዚህ እስካሁን ሰባ ሁለት ሺውን ማሰባሰብ ችለናል ማለት ነው። ስለዚህ እነዚህ መቶ ሰማንያ ሺውን ለማሰባሰብ ነው እነዚህ የተከታታይ ፕሮግራሞችን እያዘጋጀ ያል በአጠቃላይ ሁለት መቶ ሀምሳ ሺህ ብር የእኛ ማህበር ሊሰራቸው ያቀዳቸው ስራዎች ተመን ነው እንጂ አጠቃላይ ሶስት ሚሊዮን ዶላር ድረስ ያስፈልጋል። ይህንን ስራ በዘላቂነት አምስት አመት ይሰራሉ ተብለው የታቀዱ ስራዎች ውስጥ እኛ ድጋፍ እንሰጣለን ብለን ያሰብናቸው ስራዎች ናቸው። እነዚህ የሁለት መቶ ሀምሳ ሺህ ብር ስራዎች ያውም በመጀመሪያው አመትም እናከናውናቸዋለን ብለን ያሰብ ነው። በነገራችን ላይ የሶስት ሚሊየኑ እቅድ የአምስት አመት አጠቃላይ እቅድ ነው። ከዚህ አጠቃላይ እቅድ ውስጥ የተለያዩ ማህበራት የተለያዩ በቆፍቃር ላይ የሚሰሩ የተለያዩ ድርጅቶች ከዚህ ውስጥ ኮምፖነንቶችን እየወሰዱ ይሰራሉ። እኛም በአቅማችን እንሰረዋለን ብለን ያስብ ነው። ይሄ የሁለት መቶ ሀምሳ ሺህ ብሩን ስራ በአቅማችን በካፓሲታችን እና መሰብሰብ በምንችለው ገንዘብ እንሰራዋለን ብለን ያሰብነው ነው። የቀረውን ገንዘብ የአካባቢ ጥበቃ ባለስልጣን ከሌሎቹ ጋር ዓለም አቀፍ ድርጅቶች ጋር በመሆን ለማግኘት እየተንቀሳቀሱ ነው። ሁሉም ማህበራት ሁሉም የአካባቢ ጥበቃ ባለስልጣን አምስት አመት እቅድ ይዞ እየሰራበት ያለው ፕላን ነው። ይህ ማለት ከማጽዳት አንስቶ እስከ ማገገሚያና መልሶ ለዘላቂነት አካባቢውን ለዘላቂ ደህንነቱ የማመቻቸት ሁኔታ ላይ ለማድረስ ማለት ነው። የመጀመሪያው በአጭር ጊዜ የሚሠራው እምቦጩን የማስወገድ ስራ ነው። በሁለተኛው እምቦጩ ተመልሶ እንዳይመጣ የመከላከል ስራ። ይሄም ምን ያጠቃልላል? ወደ ውሃው የሚገቡትን የውሃሻ መጠን መቆጣጠር፣ በዙሪያው ያሉትን የአፈር መከላቶችን ለመከላከል የደን ማስፋፋት ስራዎች እንዲሁም በእርሻ ስራ ላይ የተሰማሩ ሰዎች ዘመናዊ የእርሻ እንዲጠቀሙ በማድረግ የአፈር መከላቱን ለመከላከል መሞከር። እነዚህ ሁሉ የተከታታይ ስራዎች የሚያስፈልጉት ነው። እንግዲህ ይህንን ችግር ለማስወገድ የተለያዩ በጎ ፈቃደኞች እየተንቀሳቀሱ እንደሆነ ይታወቃል። በአካልም እዛው ጣና ላይ ተገኝተው አረሙን የማጽዳት ስራ ለመስራት የዘመቱ ጣናን ኬኛ ያሉ የኦሮሚያ ወጣቶችን ጨምሮ ብዙ ተነሳሾች እንዳሉ እየሰሩ እንደሆነ ይታወቃልና በእናንተ በኩል እያደረጋችሁ ያላችሁት ክትትል አለ? በምን ሁኔታ ላይ እንደሚገኝ አሁን እንግዲህ እኛ አጋዥ ኃይልናል እዛ የሚሰራውን ስራ እያየን ክፍተት ያለባቸውን ቦታዎች እየመረጥን በዛ ለማገዝ ነው። ሶስት ማህበራት አሉ ባህር ዳርና በዙሪያው የተቋቁመው ድጋፍ እየሰጡ ያሉ። የጣና ተፋሰስ የተቀናጀ ልማት በጎ አድራጎት ማህበር የሚባል በባህር ዳር ዩኒቨርሲቲ ምሁራን የተቋቋመ። ሌላው ማህበር ደግሞ በወጣቶች በባህር ዳርና ጎንደር ባሉ ወጣቶች የተቋቋመው ደግሞ የጣና ሐይቅና አካባቢ እንክብካቤ ጥበቃ በጎ አድራጎት የሚባል አለ። እንዲሁም ሌላ ደግሞ ኢኮቱሪዝም ይባላል። አንድ ትልቅ ነገር እያደረግ ነው ያለው ነገር ምንድን ነው እነዚህ ሶስት ማህበራት እስካሁን ድረስ የተለያዩ ስራዎችን እየሰሩ ነው በአብዛኛው ነው በእጅ በመንቀል ስራው ላይ ያተኮረ ህብረተሰቡን በማንቀሳቀስ ስራ እየሰሩ ነው ይሄ ስራ ግን የተሻለ እንዲሆን ተቀናጅተው እንዲሰሩ የጋራ የምክክር ቴክኒካል ኮሚቴ እንዲኖራቸው እያገዝናቸው ነው ስለዚህ በጋራ ሆነው የጋራ ፕላን አውጥተው የሚሰሩበትን ኤሪያ ለይተው አንድ ላይ መስራት ተቀናጅተው እንዲሰሩ፣ ይሄም ደግሞ ድጋፍ ለመስጠትም ይቀላል፣ በየቦታው ያለውም የተበጣጠሰ እንቅስቃሴ ወደ አንድ ለማምጣትም ይቀላል። ስለዚህ እነዚህ አሁን እየተሰሩ ያሉ ስራዎችን በቅርበት እየተከታተን እንደገና ደግሞ የተቀናጀ የሚሆንበትን መንገድ ከነሱ ጋር እየተመካከር ነው። ዋናው ነገር አሁን የምንጠብቀው በቅርቡ ባለፈው የመጀመሪያውን ጉባኤ አካሂደዋል። ሶስቱም በጋራ በመሆን አንድ ላይ የመስራትና የተቀና- የጋራ ኮሚቴ ቴክኒካል ኮሚቴ እንዲኖራቸው ባለፈው ተስማምተዋል። ከዚህ በኋላ የሚቀጥሉ ስራዎች የምንጠብቀው ምንድን ነው? በጋራ ፕሮፖዛሎች ያወጥተው የጋራ ፕሮጀክቶች ላይ ቀናጅተው እንዲሰሩ ማድረግ ነው። ያ ማድረግ ከተቻለ በሀገር ውስጥ ያለውን ቅድም እንደጠቀስከው ከኦሮሚያም፣ ከሌሎች የተለያዩ አካባቢዎች የሚመጡ የህብረተሰብ ክፍሎች የትኛው ላይ ሊሳተፉ አዋጭ ይሆናል የሚለው ቦታ ከተለየ ትልቅ ለውጥ ማምጣት ይችላል። አሁን ባለው ሁኔታ አንደኛው ችግር ምንድን ነው? እነዚህ በሰው ኃይል ለውጥ ማምጣት የሚቻልባቸው ቦታዎችና በማሽን ለውጥ መምጣት የሚችልባቸው ኤሪያዎች መለየት መቻል አለባቸው። እነዚህን ነው እስካሁን የሰራ ነው። እነዚህ ቦታዎች አስራ ስምንት ቀበሌዎች ለይተናል። በየትኛው በማሽን መሰራት ያለበት ቦታ ነው፣ የትኛው ደግሞ አነስተኛ የእንቦጭ ሽፋን ያለው በሰው ኃይል በቀላሉ ሊሰራ የሚችል ስራ ነው የሚለውን ለይተናል። ስለዚህ ከዚህ በኋላ ያለው ነገር ምን ይሆናል? እነዚህን በተቀናጀ መልኩ የአካባቢ ጥበቃም ከነዚህ ማህበራት ጋር የጋራ ኮሚቴ ከመሰረቱ እና አንድ ላይ መስራት ከቻሉ ስራው በተሻለ ሁኔታ ተቀናጭቶ መመራት ይችላል የሚል አሳብ አለን። እዚህ ጋር አንድ የተበጣጠሰ እንቅስቃሴ ብትል ሌሎች ስራዎችን አስታወስከኝ። በተለያዩ አካባቢዎች ዋሽንግተን ዲሲን ጨምሮ ዩናይትድ ስቴትስ ውስጥ፣ እንዲሁም ሌሎች ቦታዎች ላይ እንደዚሁን እንደናንተ እየተንቀሳቀሱ ያሉ ኢትዮጵያውያን አሉ፣ ወይም ትውልደ ኢትዮጵያ ሰዎች አሉ ኢትዮጵያ ውስጥ እየተደረገ ካለው የተደራጁ እንቅስቃሴዎች በተጨማሪ ከነዚህኞ ከሌሎቹ ጋር ስ ኃይላችሁን ለማስተባበር አብራችሁ ለመንቀሳቀስ የምታደርጉት ጥረት አለ? እስካሁን የጀመራችሁት ነገር አለ? ምን ያህል ስ ትተዋወቃላችሁ? እነዚህ በተለያዩ አካባቢ እየተመሰረቱ ለጣና ድጋፍ እንሰጣለን የሚሉ ለመስጠት የተዘጋጁ ማህበራት ጋር በሙሉ እየሰበሰብ ናቸው። ነው እንግዲህ የእኛ ዓላማ ዓለም አቀፍ ተቋም መፍጠር ነው። ይህ ዓለም አቀፍ ተቋም ለጣና የሚደረገው ድጋፍ አንድ አንድ ማሽን ገዝቶ የመስጠት ስራ ሳይሆን በዘላቂነት ተካታይነት ያለው ድጋፍ ለመስጠት እንዲቻል በየአካባቢ ያለውን የተበጣጠሰ ሪሶርስ ወደ አንድ ቦታ ማምጣት ያስፈልጋል። ይሄም ነው የተሰጠን ማንዴትም ከአካባቢ ጥበቃ ባለስልጣን ጋር በተፈራረምንበት ወቅት አካባቢ ጥበቃ ባለስልጣንም አንድ ላይ የጠየቁን ነገር ምንድነው? በውጭ ያለውን በየቦታ ያሉትን ማህበራት አቀናጅታችሁ ምሩልን፣ ወደ አንድ ቦታ እንዲመጡ አድርጉል። እኛ ደግሞ የሀገር ውስጥ መስራት እንችላለን። ያ ለእነሱም ትልቅ እፎይታ ይፈጥራል። ለእኛም ደግሞ ይሄ ትልቅ ኃላፊነት ነው። ስለዚህ ይህን አይነት ለመወጣት ብዙ ስራዎች ሰርተናል። በአትላንታ ከጊዮም ማህበር ጋር በመቀናጀት ዋሽንግተን ዲሲ ከጎጃም ግሎባል ጋር በመቀናጀት አሁን በዳላስ በሚካሄደውም እንደዚህ ጎጃም የተለያዩ ማህበራት በተለይ የኢትዮጵያውያን ፕሮፌሽናል አሶሴሽን ወይም ባለሙያዎች ማህበር የሚባል እነሱም ለማገዝ አንድ ላይ እየሰሩ ነው። ብዙ ማህበራት አሜሪካ ውስጥ ያሉትን ከእኛ ጋር ተቀናጅተው እየሰሩ ነው። ሌሎችንም ደግሞ ለመድረስ እየጣርን ነው። ሁሉም ኢትዮጵያዊ የሆነ እንግዲህ ይሄ ዘር ፖለቲካ፣ ሃይማኖት፣ ልዩነት ወደ ጎን ትቶ ወደ አንድ ሀገራዊ አጀንዳ በማድረግ ዓለም አቀፍ አንድ ትልቅ አቅም ውጭ ያለ ነው። አንድ ትልቅ አቅም ፈጥረን የጣና ችግር መፍታታችን ለጣና ጣና ብቻ አይደለም ጠቀሜታው ሌሎችም ሀይቆች ተመሳሳይ ችግር እያጋጠማቸው፣ ለጣና የምንሰጠው ጥቅም ጣና ላይ የምንፈጥረው ሲስተም ለሌላው ሞዴል ይሆናል ትልቅ አርያነት ያለው ስራ መስራት እንችላለን። በሚል ብዙ ማህበራትን መደሲያ እዚህ ብቻ አይደለም። እስራኤል ሀገር ያለው ማህበራት እንዲሁም ዩናይትድ ኪንግደም፣ ስዊዘርላንድ፣ አውስትራሊያ የኢትዮጵያ ኮሚኒቲ እነዚህ ሁሉ ከኛ ላይ እየሰሩ ነው እና ስራው እጅግ ሰፊ ነው። ብዙ ማህበራትን ማቀናጀት ይጠይቃል እና ይህንን በሚፈለገው መጠን ለመስራት ብዙ እንቅስቃሴዎች እያደረግን ነው። በነገራችን በየቦታው የምናደርጋቸው የገቢ ማሰባሰቢያ ዝግጅቶች የሚሰሩት በእኛ ብቻ አይደለም። እኛ የኮሚቴው አባል ነን እንጂ በኮሚቴዎች ነው። ኮሚቴዎች የሚውጣጡት በዛ አካባቢ ካሉት ብዙ ኔትወርክ ካላቸው በጎ ማህበራት የተወጣጡ ኮሚቴ እየመሰረተ ነው፣ በተለያዩ ቦታዎች ላይ እየሰራ ነው ያለ ነው። የዋሽንግተን ዲሲው የማርች አስራ ሰባቱ ዝግጅታችሁ ምን ምን ያካትታል? በዋሽንግተን ዲሲ የሚኖረን ዝግጅት እንዲሁም ከዛም በኋላ በሌሎች ቦታዎች የምናደርጋቸው ዝግጅቶች የሚያካትተው የተለያዩ የጥናት ውጤቶች ይቀርባሉ። በባለሙያዎች የችግሩ ጣና ላይ እየሆነ ያለው ነገር ምንድን ነው? ምን ለመስራት ታስበዋል? ይህን ችግርስ እንዴት መቅረፍ ይችላል? እየሰራናቸው ያለናቸው ስራዎች ምንድን ናቸው? ወደፊት የሚሰሩ ስራዎች ምንድን ናቸው? የሚሉትን ለውይይት ከህብረተሰቡ ጋር እንግዲህ የዋሽንግተን ዲሲው አላማ ምንድን ነው? ዋሽንግተን ዲሲ ላይ ያሉ ኢትዮጵያውያን ብቻ ሳይሆን ሜሪላንድም ቨርጂኒያም ያሉ ኢትዮጵያውያን ይሳተፉበታል ብለን የምናስበው ነው። ስለዚህ እንደ ሪጂናል ኮንፈረንስ ነው። እዛ አካባቢ ያሉ ኢትዮጵያውያን በሙሉ መጥተው መጀመሪያ ከማንኛውም ከገቢ ማሰባሰብ ቅድሚያ የተፈጠረውን ችግር ስፋት እንዲረዱት እንፈልጋለን። ችግሩን ለመቅረፍ ያዘጋጅነውን መንገድ እንዲረዱት እንፈልጋለን። ያላቸውን ጥያቄዎች ይሄን ቢሆን ተጨማሪም ያስራል ይሄን እንደዚህ ብታደርጉት የሚልም ዳይሬክሽኖች ሊያሳዩንም ይችላሉ። እነዚህ ምክክር የምናደርግበት የመጀመሪያው ክፍል አለ። ከዛ በኋላ ደግሞ የሙዚቃ ዝግጅት ይኖራል። እንግዲህ አለም ፀሐይ ወዳጁ ከፍተኛ ጊዜዋን ወስዳ በጣይቱ ባህል ማዕከል የተለያዩ ዘፋኞችን በማሰባሰብ የሙዚቃ ዝግጅት ይኖራል። ስለዚህ ፕሮግራሙ አንደኛ የውይይትም ከዛ በኋላ ይሄንን ከተረዱ በኋላ ነው ወደ ገንዘብ ማሰባሰቡ የምንገባው። ገንዘብ ስታሰባስቡ፣ እሺ ገንዘብ ስታሰባስቡ በምን በምን መልክ ነው ምን አዘጋጅታችኋል? የመጀመሪያው እያደረግን ያለነው ነገር ምንድን ነው? ቲኬቶች ይኖራሉ። ቲኬቶችን እንሸጣለን። የመግቢያ ቲኬቶች ተብለው ይኖራሉ። በዛ የተወሰነ ገንዘብ ይገኛል ተብሎ ይታሰባል። ሁለተኛ ቲሸርቶች፣ ኮፍያዎች፣ የተለያዩ የሚሸጡ ነገሮች ይኖራሉ። ሶስተኛው ምስሎች፣ በተለይ የስዕል ስራዎች ታዋቂ አርቲስቶች የስዕል ስራዎቻቸውን በነጻ አበርክተውልናል። እነዚህን የሚገርሙ የሚደንቁ የጣናና አካባቢውን የሚያሳዩ ስዕሎች ለጨረታ እናወጣቸዋለን፣ በጨረታ እናገኛለን። ከዚሁ በተያያዘ ደግሞ በተለያየ አካባቢ ሆነው ለዚህ ዝግጅት መሳተፍ ፈልገው ግን እንደው ላልቻሉ ደግሞ እንደው አማራጭ ስጡን ሲሉ ደግሞ የጎፈንድሚም አካውንት ከፍተን በዛም ዝግጅት እያደረግን ነው። የተለያዩ ዝግጅቶቻችንን በዌብሳይታችን ላይ መከታተል ይችላሉ። ጣና ኮዋሊሽን ዶት ኦርግ ብለው ቢገቡ ዌብሳይታችን ላይ የምንሰራቸውን የተለያዩ ዝግጅቶች ያሳያል። የፌስቡክ ገጻችን ግሎባል ኮዋሊሽን ፎር ሌክታና ሪስቶሬሽን የሚል ነው። እስቲ ትንሽ ስለ ራስህ ልጠይቅህ ዶክተር ሰሎሞን ትንሽ እስቲ አጫውተኝ። ማን ነው ተወልጄ ያደግኩት ባህር ዳር ከተማ ነው። ሁለተኛ ደረጃ ትምህርቴን ጣና ሐይቅ ትምህርት ቤት፣ ከዛ በኋላ አዲስ አበባ ዩኒቨርሲቲ የተማርኩት የሳይንስ ፋካልቲ አራት ኪሎ የሚገኘው በስነ ሕይወት የመጀመሪያ ዲግሪን ከዛም ቀጥዬ በሁለተኛ ዲግሪን ባዮሜዲካል ሳይንስ ካጠናው በኋላ በዓለም አቀፉ የውሃ ኢንስቲትዩት ወይም ኢንተርናሽናል ዋተር ማኔጅመንት ኢንስቲትዩት ውስጥ የሪሰርች ባለሙያ ሆኜ የተወሰነ ዓመት ሰርቻለሁ። ከዛ በኋላ ሶስተኛ ዲግሬን ለመስራት ወደ አውስትራሊያ በመሄድ ዩኒቨርሲቲ ኦፍ ኒው ኢንግላንድ በኢኮሲስተም ማኔጅመንት ሶስተኛ ዲግሬን ሰርቻለሁ። ከዛ ያን ከጨረስኩ በኋላ ዩኒቨርሲቲ ኦፍ ካሊፎርኒያ አሁን የሚሰራበት የስራ እድል ሰጥቶኝ ወደዚህ መጥቼ እንግዲህ እስካሁን እዚህ እያገለገልኩ ነው። አሁን ተመራማሪ ሳይንቲስት ነኝ በዩኒቨርሲቲ ኦፍ ካሊፎርኒያ አርባይን። ዶክተር ሰሎሞን ክብረት፣ እንግዲህ ስራችሁ የተሳካ እንዲሆንላችሁ በመላ አድማጮቻችን ስም ልመኝላችሁ እፈልጋለሁኝ። የፊታችን መጋቢት ዘጠኝ በኢትዮጵያ አቆጣጠር፣ በአውሮፓ አቆጣጠር ደግሞ ማርች አስራ ሰባት የምታደርጉት ዝግጅት እንዲሁ የተሳካ እንዲሆንላችሁ እመኛለሁኝ። መልካም እድል እመኛለሁኝ ዶክተር ሰሎሞን መልካም ውጤት፣ መልካም ስራ፣ እንዲሁም ስኬት እመኝላችኋለሁ። እኔም በጣም አመሰግናለሁ ስለሰጠኝ እድል ሰለሞን። ሰለሞን ከዶክተር ሰለሞን ክብረት ጋር ያደረግከው ውይይት በጣም ጥሩ ነበረ። እንዳልከው ከዚህ በፊትም ውይይት አድርገናል። ከዚህ በፊት አትላንታ ሊያደርጉት ያሰቡትን የገቢ ማሰባሰቢያ ዝግጅት መነሻ አድርገን ነበር የተወያየ ነው። እንግዲህ ስራቸው ይቀጥላል ብለን ተስፋ እናደርጋለን። መልካም እድል እንመኝላቸዋለን። አሁን እንግዲህ እንደሰማሽው የአትላንታው ዝግጅታቸውም የተሳካ እንደነበረና ውጤት እንዳስገኘላቸውም ነግረውናል። እንግዲህ መልካም እድል እንመኛለን። በቀጣዩም ንጉሴ አክሊሉ አዲስ አበባ ላይ በመንገድ ላይ በጉዞ ላይ ነው። እንዲህ ነው አንዳንድ ጊዜ በመንገድ ላይ ወይም ደግሞ በጉዞ ላይ የሚል ፕሮግራም ልጀምር አስብና ሐሳቤ ባክኖ ይቀራል። መንገድ ላይ የሚያጋጥመኝ ብዙ ነው በየቀኑ። እናም አንዳንዶቹን አግኝቼ ሰላምታ ከተለዋወጥን በኋላ ሲያመልጡኝ እቆጫለሁ። ከሰሞኑ ቀደም ሲል ማስታወቂያ ሚኒስቴር አብረን እንሰራ የነበረ አንድ የሙያ ባልደረባዬን አገኘውና አንተንስ አልለቅህም ብዬ እየው ሄድኩና እንዲህ አልኩት አቶ ግርማ እንቻለው ግርማ እንቻለው ይህ ስም ትንሽ ለየት አለብኝ አዎ ለእኔም በቅርብ ጊዜ ነው ሁኔታውን ልገነዘብ ቻልኩት ከብዙ የዓመታት ትግል በኋላ ነው እንግዲህ ኮከባችን ከስማችን አኳያ የሚሄድ ይመስለኛል እና አያቴ እንቻለው ብሎ ያወጣው አያት ወይስ አባት የአባቴ አባት አባቴን እንቻለው ብሎ ስም ሲያወጣለት እኔ እንደ ሰማሁት ከሆነ ወደ አገሩ ለመመለስ ብዙ ልጆች ስለወለደ ወደ አገሩ ለመመለስ ስላልቻለ። የት ሄደው የት ሄደው ማለት ነው። እኔ የተወለድኩት ለቀምት ነው። አባቴ የመጣው ከጎጃም ነው። አያቴ አሁን እዛ ጋብቻ ይፈጽምና ሲኖር ብዙ ልጆች ይወልዳል። መጨረሻ ላይ መሟጠጫው አባቴ ነበረ እንቻለው አሁን ለመሄድ አልቻለም እንግዲህ ወደ አገሩ አያቴ ማለት ነው። ከዛ በኋላ እንቻለው እንቻለው ብሎ በዚህ እንደሰየመው ለአባቴ ስም እንዳወጣለት ነው እየተነገረኝ። ስለዚህ ግርማ እንቻለው፣ እኔም እንግዲህ ብዙ ነገሮችን እየቻልኩ ዛሬ ድረስ ደርሻለሁ ልል ነህ? በጣም ጥሩ ነው። ግርማ እንቻለው እንግዲህ ሳንሱር ክፍል ነው የምናውቅህ፣ ማስታወቂያ ሚኒስቴር ስነ ጽሁፍ ክፍል ምርመራ ማለት ነው። ከዛ በፊትም የሰራቸው አንዳንድ ስራዎች ይኖራሉ እና እስቲ እንደው አጠር አጠር እያደረክ ራስህን አስተዋውቀን። እኔ ትምህርት ወድ ነበረ። በልጅነቴ ያሳደገች እንጀራ እናቴ ነበረች እና የህይወቴን መንገድ ያዘጋጀችልኝ እሷ ትመስለኛለች እና ትምህርት እንዳልቀጥልበት የሆኑ ሁኔታዎች ተፈጠሩና የመምህራን ኮርስ አንድ አመት የሚሰጥ ኮርስ ወስጄ አስተማሪ ሆንኩኝ መጀመሪያ። ከዛ በኋላ ገጠር ውስጥ ነበርኩ። ገጠር ውስጥ ኖርኩ ሳስተምር። የአንድ አመት የዲሬክተርነትና የሱፐርቪዥን ኮርስ ወስጄ ዲሬክተር ሆንኩኝ ኤሌመንተሪ አንደኛ ደረጃ እዛው ታስሬ ቀረሁ። እዛ ትምህርቱንም አልሆንልኝም። ከትምህርት ሚኒስቴር ይህንን ነገር እኔ ትምህርት እፈልጋለሁ በሚል መልክ መጨረሻ ላይ እድሜ ከሄደ በኋላ ከትምህርት ሚኒስቴር ለቅቄ ማስታወቂያ ሚኒስቴር ገባሁ። ከዛ ስነ ጽሁፍ በልጅነትም ነበረኝ እንትኑ ፍቅሩ፣ እዛ ልምዶች አካበትኩ ብዙ ነገሮችን ለማየት በቃሁ። እኔም የራሴን ስራ ለማበርከት ብቅቻ ያለው ከነዛ ውስጥ ጥቂቶቹ ተውኔቶችን አንድ አራት አምስት ተውኔቶች አሉ። ወጥ ሙሉ ጊዜ የሚወስዱ ትርጉሞ ተውኔቶችም አሉ። የግጥም መድበል ሰናፍጭ የሚል የደረስኩት አለ። ፈሊጣዊ እንግሊዝኛ አነጋገር መዝገበ ቃላት የሚል እሱንም ተርጉሜ ገበያ ላይ ውሎ ነበረ። ጥቂት ኮፒ ነበረ ና ኖቬሎች ደሞ አሉ የውጭ ኖቬሎች የተረጎምኳቸው እነ ጄን ኤር ክላሲክ የሆኑ ሞንተዙማስ ዶተር የሚባል የሲላዎች አለም ጄምስ አግሊቼዝ የጻፈው አንድ እንትን አለ እነ የመሳሰሉ ብዙ ናቸው ግጥሞችም አሉኝ አልታተሙም ተውኔቶችም ዲዳይቱ ወይዘሮ ና በደቡብ አፍሪካ ታጋይ ላይ የተፈጸመ ግፍ አገዳደል ይብላኝንላት የሚል ወይም እናቲቱ የሚል ለአደባባይ ለህዝብ የቀረቡ ነበሩ በወቅቱ እና አሁን ደግሞ ያው ጡረታ ወጥቻለሁ። አልፎ አልፎ ጽፋለሁ። ትገጣጥማለህ። ቤተሰብህ፣ ልጆችህ እንዴት ነው? የትዳር ህይወት ምን ይመስላል? አሁን እንግዲህ እርጅና ዘመን ላይ እንደ መገኘት ልጆችም አድገዋል፣ ራሳቸውን ችለዋል። ያገቡአሉ ልጆችም አሉ። አሁን ወደ ኋላ ላይ የመጨረሻው ልጄ አንደኛ አመት ዩኒቨርሲቲ ነው። ኢንጂነሪንግ ነው የሚማረው። የመጀመሪያውስ? የመጀመሪያው ደመቀ ግርማ ይባላል። በምግብ ዝግጅት በኩል ፈር የቀደደ ነው። አንድ ጊዜ በቴሌቪዥን የምናየው ደመቀ ግርማ። እሺ ግርማ እና አሁን አንድ ጊዜ ኢንተርቪው ጠይቆ የነበረ አንድ ልጅ ሱራፊል የሚባል ልጅ ምግብ ነው የሚያቀርበው አንተ ጽሁፍ ነው የምታቀርበው ብሎ ሲጠይቀኝ እሱ መጋቤ ስጋ ነው፣ እኔ ደግሞ መጋቤ ነፍስን የማዘጋጀው ብለ ተቀላልደ። በዚህ ተለያይተናል። ተሿሿማቸው በጣም ጥሩ ነው። እንግዲህ ይህን ያህል ካልከን ስለ ሙስና ጽፋል። እንደውም ወቅቱ ነው። አሁን የአፍሪካ ህብረት የመሪዎችም ስብሰባ ይሄው ተካሂዶ ተፈጽሟል። አፍሪካ መሪዎችም ሙስና ሙስና ሙስና እያሉ ነው። ወሬው በተግባር እርምጃው በተግባር ለዛ ደግሞ እነሱ ራሳቸው መሪዎቹ አርአያ እንዲሆኑ ነው እንግዲህ ህዝብ የሚፈልገው። እስቲ ታዲያ እንስማዋ ይህንን ግጥም። ደራሲ ተርጓሚ፣ ጸሐፌ ተውኔት፣ ገጣሚ ግርማ እንቻለውንና ንጉሴ አክሊሉን እናመሰግናለን። አቶ ግርማና ንጉሴን በሌላም ዝግጅት ይዘናቸው እንመለሳለን፣ ከቀሪ ጉዳዮች ጋር የአቶ ግርማ እንቻለውን ግጥም በሌላ ዝግጅት እናሰማችኋለን። ለዛሬ በሁሉም ስፍራ ባሉ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጅና አቅራቢዎች ጽዮን ግርማና እኔም ሶሎሞን አባተንን እስከ ፍጻሜው ከጸደንያ ገብረ ማርቆስ የፍቅር ግርማ ጋር እንተዋችሁና እንሰናበታችኋለን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም በደናደሩ ጸደንያ አብራችሁ አብራችሁ ትቆያለን ጠፍቶበት I'm be